ቮይስ ኦፍ አሜሪካ አንድነት ለዲሞክራሲና ለፍትህ ፓርቲ አዲስ ሊቀመንበር መርጧል። አዲሱ ሊቀመንበር አቶ ግዛቸው ሽፈራው አንድነትን ከሌሎች ፓርቲዎች ጋር በማዋሃድ ጠንካራ ሀገር አቀፍ ፓርቲ ለማደራጀትና ከኢህአዴግ ጋር ለመደራደር የተለየ ሙከራ እንደሚያደርጉም ጠቁመዋል። የቀድሞው የአንድነት ፓርቲ ሊቀመንበር ዶክተር ነጋሶ ጊዳዳ ደግሞ አሁን ያለው የኢትዮጵያና ኤርትራ ግንኙነት ድንገተኛ ለውጥ ቢያደርግ ሁኔታውን የሚመጥን አካሄድ ለመቀየስ አንድነት ዝግጅት እንዲያደርግ አሳስበዋል። መለስካቸው አመሀ ተከታዩን ዘገባ አድርሶናል። አንድነት ከትናንት በስቲያ ታኅሣሥ 19 ቀን ጀምሮ እስከ ትናንት ማታ ድረስ ባካሄደው ልዩ ጠቅላላ ጉባኤው ካከናወናቸው ተግባራት መካከል አዲሱን የፓርቲ ሊቀመንበር ወይንም ፕሬዚዳንት፣ የብሔራዊ ምክር ቤትና የኦዲትና የኢንስፔክሽን አባላትን መምረጥ ዋና ዋናዎቹ ነበሩ። ከዚህ ቀደም ሲልም ተሰናባቹ ሊቀመንበር ዶክተር ነጋሶ ጊዳዳ ለጉባኤው ባቀረቡት የብሔራዊ ሥራ አስፈጻሚ ሪፖርት የተለያዩ ክንውኖችን ለጉባኤተኛው አቅርበዋል። የፓርቲውን ጠንካራና ደካማ ጎኖችንም በዝርዝር ይፋ አድርገዋል። በመጨረሻም ፓርቲው የወደፊቱ የሀገሪቱን ማኅበራዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊና ፖለቲካዊ ሁኔታዎችን በመገመት መፍትሔ ለመስጠት አስተዋጽኦ ለማድረግ ዝግጁ መሆን እንዳለበትም አስገንዝበዋል። ከዚህም አኳያ በሀገሪቱ እየተስፋፋ ስላለው ድህነትና ስራ አጥነት ፓርቲው ትኩረት እንዲሰጠው ጠቁመዋል። የኢትዮጵያና የኤርትራን ግንኙነት በተመለከተም የሰላምም የጦርነትም ግንኙነት ሆኖ ያለየለት በመሆኑ ድንገት የሚለወጥ ግንኙነት መሆኑን አስታውሰው ለዚህም መፍትሔ አስተዋጽኦ ለማድረግ ፓርቲው ዝግጁ መሆን እንዳለበት ያላቸውን እምነት ገልጸዋል። ይህ ሁኔታ እያለ በግንኙነቱ ላይ ድንገተኛ ለውጥ የሚመጣ ከሆነ ለየትኛውም የለውጥ ሁኔታ የሚመጥን አካሄድ በአንድነት በኩል ድርጅት ሊደረግበት ይገባል ብዬ ከሁለት ዓመት በፊት ፓርቲውን በሊቀመንበርነት ሲመሩት የነበሩት እና እንደገና ተወዳድረው አዲሱ የፓርቲ ሊቀመንበር የሆኑት አቶ ግዛቸው ሽፈራው ለውድድር የበቁት በፓርቲው አባላት ግፊት እንደሆነ ለቪኦኤ ተናግረዋል። የምርጫ ውጤት እንደሚናገረው ከሆነም በከፍተኛ ድምፅ ተመርጠዋል። ምን አዲስ ነገር ይዘው መጥተዋል ለሚለው ጥያቄ የመጀመሪያው ነው ያሉት፣ አንድነት ፓርቲን ከሌሎች ጋር በማዋሃድ ማጠናከር ነው። እስካሁን ድረስ ቅንጅት፣ ጥምረት፣ ግንባር እያልን አንድ ፍሬ ያለው ፓርቲ ሰላማዊ ትግል የሚያመጣ መዋቅር አልፈጠርንም። የስራ ባልደረቦቼ የብሔራዊ ምክር ቤትና ስራ አስፈጻሚ ኮሚቴ ድጋፍና ውሳኔ ካገኘው ከእንግዲህ ወዲህ አንድነት ልዩ ትኩረት የሚሰጠው ለውህደት ነው። በዚህ በውህደት ስትራቴጂ ብዙ ፓርቲዎችን በመገናኘት አንድ ጠንካራ አብይ የሆነ ብሔራዊ ፓርቲ በኢትዮጵያ እንዲፈጠርና አቅሙም ከኢህአዴግ እኩል የሆነ ሊታገል የሚችል መፍጠር እንዳለብን አምናለሁ። የፖለቲካ እስረኞችን ማስፈታት ሌላው ተቀዳሚ ተግባራቸው እንደሆነም አስረድተዋል። እነኚህ አሁን የታሰሩት የፖለቲካና የጋዜጣ ባለሙያዎች በእኔ አመለካከት ሁሉም ለሰላማዊ ትግል የቆሙ የኢትዮጵያ ልጆች ነበሩ። የታሰሩበት ሁኔታ ግፋዊ ስለሆነ የተለያየ ፕሮግራም በመቀየስ እነዚህ ለኢትዮጵያ ሰላማዊ ትግል የቆሙ ዜጎቻችን እንዲፈቱ የተለየ እንቅስቃሴ ያካሄዳለሁ። በሀገሪቱ የጥላቻ ፖለቲካ እንዳለና ይህም ለኢትዮጵያ የማይበጅ እንደሆነ በአጽንኦት የተናገሩት አቶ ግዛቸው ከገዢው ፓርቲ ጋር ለመደራደር እንደሚሞክሩ ቃል ገብተዋል። ለኢትዮጵያ ሕዝብ አሁን ዴሞክራሲያዊ ለውጥ በእኔ አመለካከት የተሻለው አማራጭ ሰላማዊ ትግል ነው። ለዚህ ሰላማዊ ትግል ደግሞ አሁን ያለው የጥላቻ ፖለቲካ መራገፍ አለበት እና ኢህአዴግ ለብሔራዊ መግባባትና ሰላም እርቅ እንዲመጣ ከኢህአዴግ ጋር የድርድር ሁኔታ ለመፍጠር የተለየ ሙከራ አደረጋለሁ በአቶ ግዛቸው አመለካከት በአሁኑ ጊዜ የኢትዮጵያ ምሁራን ከሀገሪቱ ፖለቲካዊ እንቅስቃሴ ራሳቸውን አግለዋል። ይህ ለዚህ ደረጃ የደረሳቸውን የኢትዮጵያን ድሃ ሕዝብ ወሮታ እንዳለመመለስ አድርገው እንደሚቆጡትና ለሰላማዊ ትግሉ በእውቀት ላይ የተመሠረተ አስተዋጽኦ ለማድረግ አንድነትን እንዲቀላቀሉ ጥሪ አቅርበዋል። ተሰናባቹ የፓርቲው ሊቀመንበር ዶክተር ነጋሶ ጊዳዳ ለቪኦኤ እንዳረጋገጡት ከዚህ በኋላ የአንድ ወይንም የሌላ ፓርቲ አባል በመሆን በፖለቲካ ውስጥ ለመንቀሳቀስ ዝንባሌ እንደሌላቸው አስታውቀው በኦፊሴል ይህን መቼ እንደሚያደርጉት ግን ገና እያሰቡበት እንደሆነ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ